በቻይና ውሃን የጀመረው የኮሮና ቫይረስ ስርጭት በይፋ መዘገብ ከተጀመረ በስድስት ሳምንታት ተጠግቷል። እንደ የዓለም የጤና ድርጅት መሰረት ሀያ ስድስት የሚሆኑ ሀገራት በቫይረሱ የተያዘ ሰው እንዳገኙም አስታውቀዋል። ቫይረሱ በአደገኛ ሁኔታ ከሰው ወደ ሰው ባለው ስርጭት ሳቢያም የቫይረሱ መነሻ ናት ተብላ የምትታሰበው እና ወደ አስራ አንድ ሚሊዮን የሚጠጉ ነዋሪዎች ያሉባት የቻይናዋ ከተማ ውሃን እንቅስቃሴዋ ተገድቧል። በዚህ መሃል በቻይና የሚገኙ ወደ ሶስት መቶ ኢትዮጵያውያን ተማሪዎችም ባሉበት እንዲቆዩ ተደርጓል። ይሁንና ተማሪዎቹ አሁን ያለንበት ሁኔታ አስጊ በመሆኑ መንግስት ካለንበት እንዲያወጣን በማለት እየጎተጎቱ ይገኛሉ። ይህም በተመለከተም በቻይና የኢትዮጵያ አምባሳደር ተሾመ ተውጋጋ ደውለን ነበር። አምባሳደሩ የተማሪዎችን ከውሃን መውጣት በተመለከተ እስካሁን ምንም አዲስ ለውጥ እንደሌለና ኢትዮጵያውያን ብቻ ሳይሆኑም ወደ አራት ሺህ የሚጠጉ አፍሪካውያን ተማሪዎች በውሃን ከተማ እንደሚገኙ ጠቅሰው ተማሪዎቹ አሁን ባሉበት ሁኔታ ለምግብና ለሌሎች እንደፊት መሸፈኛ ጭንብል ያሉ መሳሪያዎችን እንዲገዙ ለመደ ለመደገፍ ከመንግስት ለሶስት መቶ ተማሪዎች ለሁለት ወራት የሚቆይ ሁለት መቶ ዶላር ድጋፍ ጠይቀው እንደተፈቀደላቸው ገልጸዋል። ኮሮና ቫይረስን በተመለከተ ያሉት ዴቨሎፕመንቶች በዋናነት ያው አሁን ቢሆን የመከላከልና ስራ ላይ ተማሪዎች ማህበር ጋርና እንደዚህ የጋራ መድረክ ፕላትፎርም ፈጥረን እስካሁን ድረስ ባደረግናቸው ነገሮች ዙሪያ እንዴት በጋራ ተግዳሮት መሻገር እንችላለን የሚል ውይይት አድርገን ከዚያ ጋር ተያይዘ ድንገት የመጣ ቫይረስ ወረርሽኝ በመሆኑ ምክንያት ተማሪዎች እዛ ባሉበት ቦታ ራሳቸውን ለመከላከል እና ቫይረሱ ምክንያት በከተማው ተከሰተው አንዳንድ የምግብን የአቅርቦት ጥረት በተጨማሪ ወጪ የተደረጉበት ሁኔታ ስላለ ተማሪዎቻችንን ለመደገም ለማገዝ የሚያስችል የገንዘብ ድጋፍ ስድስት እንዲያደርግ ጠይቀናል። ያቀረብነው ጥያቄም ተፈቅዶ መጥቶ አሁን ከተማሪዎች ማህበር ጋር ገንዘቡን በየአካውንታቸው ለመላክ የዝግጅት ስራ ጨርሰን በየአካውንታቸው እንዲደርስ እናደርጋለን። በሌላ በኩል የተማሪዎቹ ወላጆች በውጭ ጉዳይ ሚኒስቴር እና በጠቅላይ ሚኒስትር ቢሮ ተገኝተው ልጆቻችን እዚህ መጥተውም ማቆያ ይግቡልን ሲሉ ተማጽነዋል። አሁን ላይ ገንዘቡ ምንም አይነት መፍትሄ አይሆነንም ሲሉ ይገልጻሉ። እኔ ስሜ የጉና ወርቅ ሐሰን ይባላል። የድሬዳዋ ነዋሪ ነኝ። ልጄ ሱራፌል ወንደሰን በዛን ከተማ ብቻ ዩኒቨርሲቲ የሶስተኛ አመት ኢንጂነሪንግ ተማሪ ነው እና ሁሉንም ተማሪ በመወከል በጣም ከባድ ችግር ላይ ነው ያሉት። ወደ ሀያ አምስት ቀን ገደማ ይሆናቸዋል። ከዶርም አይወጡም፣ በር አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት። እንደሚነቁ ከሆነ ኘዋለሁ የሚጠይቀኝ ጥያቄ እናንተ ጠይቁልን ነው። አሁን እኔ ከድሬዳዋ መጥቼ አዲስ አበባ ላይ ነው ያለሁት። ውጭ ጉዳይም ሄደን ነበረ ወደ ጠቅላይ ሚኒስትር ቢሮ ሄደን ነበር። በብዙ ሆነን ወላጆች ሆነን ወደ መቶ አካባቢ እንሆናለን። አሁን አርብ ዕለት የሄድነው ከዛም በፊት ማክሰኞ ዕለት በግሌ ሄጄ የነበረ ውጭ ጉዳይ ቆንስላ ጽሕፈት ቤት ማለት ነው። ቅጽ ተሰጠኝና ና እዛ ቅጽ ላይ ሞላው ያው ልጆቹ ወደ ሀገር ይመለሱ ጊዜ ወደ ሀገር ይመለስ የሚል ነው። የመንግስት ይተባበረን እና ወደ ሀገራችን እንመለስ ነው ይመስል ጥያቄ እኛም ወላጅ እንደመሆናችን መጠን በድጋሚ እንደገና ተሰብስበን ሰይለታል ጠቅላይ ሚኒስትር ቢሮ ነበረ ይሄድ ነው። ከዛ እንግዳ መቀበያ ክፍል ገብተን የተወሰኑ ልጆች ናቸው ገብተው ያናገሩት ትድሪ ጠቅላይ ሚኒስትር የሚጻፉ ተብሎ ያ ተጻፈ ተሰራና ያ ተሰጥቶ ነበረ። ከዛም በኋላ እንግዲህ በቴሌግራም ላይ መልሱን እንሰማለን ተባብለን ተለያየን። በግል የምልሽ ልጆቹ ወደ ሀገራቸው ይመለሱልን ነው በቃ በራሳችንም ወጪ ቢሆን ልጆቹ ወደ ሀገራቸው ይመለሱ ይሄ ነው በቃ ጥያቄና የኢትዮጵያ መንግስት ዜጋውን የሚወድ መንግስት ስለሆነ ማጸነዋለሁ ልጆቹን ወደ ሀገር ይመልስልን እዚህ ማጸነዋለሁ ስሜ ቶፊክ ሀሰን ይባላል እጅህ በሸዋንግ ሶፍሪና ነው አሁን በአሁኑ ሰዓት ደግሞ መንግስት ለቀለብ የሚሆን ገንዘብ ለመስጠት ቃል ገባላቸው። እነሱ ገንዘቡ ምንም አንፈልግም፣ ምንም አያደርግልንም። ከዛ ምግብ የሚሆነው ምግብ የሚያገኙት ለሳምንት አንድ ቀን ይፈቀድላቸው ከትምህርት ቤቱ ያኛውንም አራትና አምስት ኪሎ ሜትር ሄደው የሚከፍል። በተለይ ደግሞ እኔ ልጅ ያለበት ትምህርት ቤት ዳገት አካባቢ ስለሆነ ያንን አራት ኪሎ ሜትርና አምስት ኪሎ ሜትር ተሸክሞ ለመምጣት በጣም ስቃይ ነው። ምክንያቱም እዛ ትምህርት ቤቶች ያሉት ወደ ስልሳና ሀምሳ አካባቢ ናቸው ሁሉም አይወጡ ለመግዛት ለመግዛት የሚወጡ የተወሰኑ ናቸው። በሻንጣ ነው የሚገዙ በሻንጣ ላ ሲገዙ በጣም ብዙ ነው ያቱም ሽ ስለሚያዩ ከተማሪቻቸው ጋር ያን ሁሉ ተሸክመ ለመግባት ስቃይ ነው፣ እንደ ስቃይ ነው ያሉት። አሁን አሁን ነው መንገድ የጀመሩት። በቃ ተስፋ እየቆረጡ ነው ያሉት። እነዚህ ምግብ ብቻ በልተን ምን እናደርጋለን፣ አእምሯችን ግን እየተበላሸ ነው ያለው እያሉት ነው የሚ እነሱም እኛም የምንፈልገው ምንድን ነው፣ ልጆቻችን በሰላም ይመለሱ የሄዱት መሰቦች አገር ጠቅሞ ቤተሰቦቻቸው ሊጠቅሞ ሰቸውን ጠቅመ ነበረ፣ ግን አልሆነም። ይህ በሽታ ደግሞ በጠቅላላ በዓለም ላይ መጥፎ ደረጃ እየተወራ ነው ያለው፣ የእኛ ብቻ አይደለም። ጠቅላይ ሚኒስትር ጉሉም በዳቤ ሰጥተናል። መልሱ የጠበቀ ነው፣ ግን መልሱ ምን እንደሆነ አልገባንም። ምንም ምንም ሰጣለን እና እንደዚህ እናደርጋለን። በውሃን ዩኒቨርሲቲ፣ ሁቤ ግዛት የሲቪል ኢንጂነሪንግ ተማሪ የሆነው አማኑኤል እያሱም በጭንቀት እያለቅን ስለሆነ መንግስት ወደ ሀገር ያስገባን ሲል ጠይቋል። አሁን ያለ ነው ያው በጣም ነው የሚያስፈራው፣ በጣም ነው የሚያጨናንቀን። ጠዋት የሚነሳ የሞት ዜና ነው የሚሰማው ይህን ያክል ሰው በቀን ከዘጠና ሰባት በላይ ሰው መቶ ሰው አዲስ ሰው ሞተ ሲባል እና በቀን ወደ አስራ አራት ሺህ አዲስ ታማሚ በጣም ነው የሚጨንቀን ማለት ነው። ምንም ምግብ ሁላ መብላት አልቻለም። እኛ አሁን እስካሁን ከሀያ አንድ ቀን በላይ ስለቆየን ብዙዎቹ እንደውም ሙሉ በሙሉ ጤነኛ ነን በምንባል ሁኔታ ላይ ነን ያለ ነው። ኢትዮጵያ አየር መንገድ አንዴ ወደዚህ እየበረረ ስለሆነ አንዴ ወስዶን ኢትዮጵያ ያስገብቶን አስራ አምስት ቀን ከዛም በላይ እንደም ኳረንታይ ውስጥ ተስቀምጦን ጤንነታችን ሲረጋገጥ ስረጋገጥ ለመልቀቅ ቢወስዱ በጣም ጥሩ ነው። እኛ ኢትዮጵያ ህዝብ ብዙ ጊዜ ብዙ ልጆችም ሲያወሩ እንደ ታማሚዎች ነው እየታየን ያለ ነው እና እና ሁላችንም ጤነኞች ነው። ስለዚህ እኛ ሄደን አስራ አምስት ቀን እንደም ከዛ በላይም ኳረንታስ ገብተን እንቀመጣለን እንመረመራለን አስፈላጊውን ሁሉ ማድረግ ተደርጎልን፣ ወደ ህዝቡ ቢያቀላቅሉ ጥሩ ነው ብዬ ነው ማስበው። እና ኢትዮጵያ መንግስት በዚህ ዙሪያ ያለውን ነገር እስቲ ቢረዳን ለመርዳት የሚሞክር አሪፍ ነው። ይህን ጉዳይ በተመለከተ ማመልከቻ ገብቶላቸዋል ወደ ተባለው ወደ ውጭ ጉዳይ ሚኒስቴር ደውለን ነበር። የውጭ ጉዳይ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ነቢያት ጌታቸው በውሀን የሚገኙ ተማሪዎች ያሉበትን የምግብና የቁሳቁስ ችግር ለማሟላት በቻይና ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር የገንዘብ ድጋፍ ለማድረግ መፈቀዱን ገልጸው፣ የመመለሳቸውን ውሳኔ በተመለከተ ግን አሁን ላይ ምንም የሚያውቁት ነገር እንደሌለ ነግረውናል።